ዳንኤል ሽበሽ እና ኤልያስ ገብሩ የተከሰሱት የአስቸኳይ ጊዜ አዋጁን ለማስፈጸም የወጣውን መመሪያ ቁጥር አንድ በመተላለፍ የተለያዩ አሸባሪ የተባሉ ድርጅቶች ምስሎችን በሞባይል ቀፏቸው በመያዝ ባካሄዱት ከአሸባሪ ቡድኖች ጋር የመገናኘት ድርጊት የሚል ነበረ በማለት ያስታውሳሉ ጠበቃቸው አቶ ሽብሩ በለጠ። ክሱ እንደቀረበ በመቃወሚያችን ካነሳናቸው ነገሮች አንዱ ይሄ ቀደም ሲል ወጥቶ የነበረው የመመሪያው ድንጋጌ ተሽሯል። ስለዚህ በተሻረ ሕግ ክስ ቀርቦ ሊቀጣ ስለማያስችል ክሱ ውድቅ ይሁን ብለን ነበር። ፍርድ ቤቱ ያንን አልፈው ማስረጃ የተባለውን በዝግ ችሎት አንድ ምስክር ሰምቷል። ይበልጥ እንደውም በምስክሩ መሰማት ጊዜ ስለ ሁኔታው ፍርድ ቤቱ የተሻለ ግንዛቤ አግኝቷል። ምክንያቱም በክሱ ላይ እንደተዘረዘረው አይነት አልነበረም ከነ ዳንኤልና ኤልያስ ሞባይል ውስጥ ተገኘ የተባለው። ዛሬ ስለተሰጠው ብይን ጠበቃው አቶ ሽብሩ ተከታዩን ብለውናል። ምስክሩን ሰምቶ ማስረጃዎች አይቶ ዛሬ ብይን ለመስጠት ቀጥሮ ነበር። ዛሬ በሰጠው ብይን ወደ ምስክሮቹ ዝርዝር ወደ ማስረጃዎቹ ዝርዝር ሳይገባም ቀደም ሲል አቅርበንና ፍርድ ቤቱ አልፎ የነበረውን በተሻረ ሕግ ሊቀጡ አይገባም ያለውን የአስቸኳይ ጊዜ አዋጁ ስለተነሳ በተነሳ በተሻረ ሕግ ተከሳሾች ሊቀጡበት የሚገባበት ምክንያት የለም ብሎ የወንጀል ሕጉን መርህ ጠቅሶ መዝገቡን ዘግቶ በተከሳሾቹን በነጻ አሰናብቷቸዋል። ጋዜጠኛ ኤልያስ ገብሩ ከውሳኔው በኋላ አነጋግረ ነው ነበረም ታስረ እንዲህ መሰቃየትም ነበረብን ብዬም አላሰብም። ምክንያቱም ትላንትም ያው ለሀገር ይጠቅማል የሚለውን ነገር ነበር ስናደረግ የነበረው ገዢ ኃይልም ያው ከመምከር ያለፈ የተለየነ አጀንዳ ኖሮ አይደለም እኔ በግሌ ስንቀሳቀስ የነበረው እንደ ጋዜጠኛ ማለት ነው እና ያ አስቸኳይ ጊዜ ታውጆ ስለነበረ በዛ ነው ተጠርጥረን ተይዘን በፍርድ ሂደት ውስጥ ብዙ ተንገላተን አሁ ለዚህ ደረስ ነው እና እንግዲህ በኢትዮጵያ ፍርድ ቤት ስትመለከት ምን ሊሆን እንደሚችል ከተሞክሮ እርግጠኛ ሆነህ መናገር አትችልም ግን ዛሬ በሰማሁት ብይን ግን በግሌ ደስ ብሎኛል ያው ያለፈውን እንግልትና ስቃይ ችግር ባረሳውም ማለት ነው ጋዜጠኛ ኤልያስ ገብሩ በውሳኔው ቢደሰትም የደረሰበት እስር ወከባን ግን እንደማያካክስለት በአጽንኦት ተናግረዋል። የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽም ተከታዩን ብሎናል። እንደ ግለሰብ በጣም ደስ ይላል። መታሰር አልፈልግም፣ መሞት አልፈልግም፣ መኖር እፈልጋለሁ፣ ማደግ እፈልጋለሁ፣ መማር እፈልጋለሁ፣ ሀገሬን ማገልገል ይፈልጋለሁ። መታሰር ማንንም አይጠቅምም፣ አሳዲንም ታሰርንም አይጠቅምም። ከእስር ጥቅም አለ ብዬ አላስብም። ነገር ግን እንደ ግለሰብ የሌሎች ጓደኞች ዛ እስር ቤት ያለ አሉ፣ የእነሱ ጉዳይ ያሳስበኛል። እጅግ በጣም እጅግ በጣም ሲበዛ ሲበዛ ያሳስበኛል። በእኔ በኩል ግን አሁን ዛሬ ነፃ ተብዬ ዳግም ወደ እስር ቤት ሳልሄድ በዚሁ በመቅረት ደስታ ይሰመኛል። የበለጠ አግሬን እንዳገለግል ያግዘኛል የሚል እምነት አለኝ። በአቃቢ ሕግ በኩል በስር ፍርድ ቤት የተሰጠውን ውሳኔ ይግባኝ በማለት የማስገልበጥ ልምድ ስላለ ሁለቱም ነጻ ቢባሉም ችሎቱን ለመታደም የመጣው ሰው ግን በይግባኝ መልሰው እንዳይቀለብሱት ስጋታቸውን ሲገልጹ አስተውለናል። በመሆኑም ጠበቃ ሽብሩን ጉዳዩ በይግባኝ የመታየት እድል አለው ወይ አልናቸው። ናቸው በምን ይግባኝ ይለዋል? የተሻረ ሕግ እኮ ነው። ክስ ሲቀርብና ክሱ ሲሰማም እነ ዳንኤል ተከሳሾች ጽሞታል ተብሎ የተጠቀሰው ድርጊት ወንጀልነቱ በመመሪያ ቁጥሩ ሲያወሩለት ተሽሮ ነበር። አሁን ደግሞ ጭራሽ መመሪያውን ለማውጣት ያስቻለው የአስቸኳይ ጊዜ አዋጆች ይኸው እንግዲህ ስንት ወር አለፈ? አራት ወር ሊሆነው አይደለም፣ አራት ወር አካባቢ። ስለዚህ ምን ሕግን ተላልፈዋል? በምን ሕግ ሊቀጡልኝ ይገባ ነበር ብሎ ነው ይግባኝ የሚለው። ስለዚህ እንደው የተለየ ነገር የሚመጣበት ሁኔታ ስለሌለ በአቃቢ ሕግ ይግባኝ ይቀርባል የሚል እንደ ሕግ ባለሙያ እምነት የለኝም። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis abam.